የኬንያ የዚህ ዓመት የጸጥታ ሪፖርት ሴቶችና ልጃገረዶች በቤተሰባቸው አባላት በጎረቤቶቻቸውና ሌሎች የማህበረሰቡ አካላት በሚደርስባቸው ጥቃትና ግድያ ላይ ያተኮረ ነው። ባለሥልጣናቱ እንዳስታወቁት እንደ አውሮፓውያን አቆጣጠር ከመስከረም 2023 ጀምሮ ከ7100 በላይ ጾታን መሰረት ያደረጉ ጥቃቶች ተፈጽመዋል። ሳራ ዋንቡይ አንድ ሐሙስ ጠዋት ድንገት የኃይል ጥቃት እንደ ደረሰባት ትናገራለች። የአርባ ዓመት ዕድሜ ያላት ሳራ የሀያ ዓመት ትዳሯን ጥላ ለመሄድ የወሰነችው ባሏ በሚያደርስባት ጥቃት ምክንያት ነበር። ባሏ ግን ጥላ መሄዷን በቀላሉ አልተመለከተውም። ይያታት እንደ ሮፓን አቆጣጠር ጥር 18 2024 ጥቃት አደረሰብኝ። በየቦታው ነው የወጋኝ። ፊቴ ላይ 38 ቦታ ወቅቶኛል። መላ ሰውነቴ ላይ ኩላሊቴና ጉበቴ ሳይቆር ተጎድቷል። ሆስፒታል ነበርኩኝ። ነሐሴ ላይ ነው የወጣሁት። ባለፈው ሳምንት የውጭ ጉዳይ ሚኒስትርና የሀገር ውስጥ ጉዳይ ተጠባባቂ ሚኒስትር ሙሳሊያ ሙዳቫዲ ባደረጉት ንግግር በሴቶች ላይ የሚፈጸሙት ወሲባዊና ጾታዊ ጥቃቶች የጸጥታ ኃላፊዎችን ያሳሰበ ጉዳይ መሆኑን ተናግረዋል። ናይሮቢ ከፍተኛውን ጾታዊ ጥቃት ስታስመዘግብ ሳምቡሩና ማንዴራ ደግሞ ዝቅተኛውን ቁጥር መዝግበዋል። ከነሐሴ እስከ ህዳር ባሉት ወራት ብቻ ደግሞ መቶ ሴቶች ተገድለዋል። እስካሁን ድረስ የወንጀል ምርመራ ዳይሬክቶሬት በእነዚህ ግድያዎች ዙሪያ ምርመራውን አጠናቁ፣ አብዛኞቹ የፍርድ ቤት ቀጠሮ በመጠባበቅ ላይ ናቸው። ከሁለት ሳምንት በፊት በመቶዎች የሚቆጠሩ የናይሮቢ ነዋሪዎች ጎዳና ላይ በመውጣት የሴቶች ግድያ እንዲቆም ቢጠይቁም ፖሊስ አስለቃሽ ጋዝ በመጠቀም የተቃውሞ ሰልፉን በትኖታል። ተቃዋሚዎቹ፣ የሰብአዊ መብት ተሟጋቾችና የሴቶች ተቋማትም በፖሊስ ምላሽ ዙሪያ ቁጣቸውን ገልጸዋል። ባለስልጣናቱ በሴቶች ላይ የሚደርሰውን ጥቃትና ግድያ ከቁም ነገር አልቆጠሩትም ሲሉም ከሰዋል። ዋንቡይም ጥቃት ያደረሰባት ግለሰብ ከእስር ቤት በመውጣቱ ሊገላት እያስፈራራት መሆኑን ትናገራለች። በዚህም ምክንያት የሁለት ልጆች እናት የሆነችው ዋንቡይ ከሱ ለመሸሽ ከአንድ ቦታ ወደ ሌላ ቦታ እየተዘዋወረች እንደምትኖርም ትገልጻለች። በአሁኑ ሰዓት ሕይወቴ አደጋ ላይ ነው። ጥቃት ያደረሰብኝ ሰው ነጻ ነው። እናም ክሱ እንደሚዘጋና እንደሚያጠፋኝ ዘቷል። ስለዚህ ተደብቄ ነው ያለሁት። የሰብአዊ መብት ተሟጋቾች የወንዶች የበላይነት ላይ የተመሰረተ አመለካከትና የጥበቃ ማነስ በሴቶችና ልጃገረዶች ላይ ለሚደርሱ ጥቃቶች ምክንያት ናቸው ይላሉ። የሰብአዊ መብት ተሟጋቿ እንጆኪ ጋቻንጃ ለምሳሌ፣ ጥቃት የደረሰባቸው ሴቶች ቁጥር ከተመዘገበው በላይ ሊሆን እንደሚችል ትናገራለች። ካም አብዛኞቹ ቁጥሮች የሚመጡት በድህነት ውስጥ ከሚኖሩ እና እንደዚህ አይነት ጥቃት በብዛት ከሚፈጸምባቸው ዝቅተኛ ገቢ ካላቸው አካባቢዎች ነው። ስለዚህ በእነዚህ አካባቢ በየዕለቱ ጥቃቱን ለሚመዘገቡ ሰዎች ይህ አሀዝ ግራ ሊያጋባቸው ይችላል። በዚህ ሪፖርት ውስጥ ያልተካተቱ በጣም ብዙ ሰዎች እንዳሉም እናውቃለን። ይህ ደግሞ በመንግስት ሊታረም የሚገባው ጥፋት ነው። ጾታዊ ጥቃት ለደረሰባቸው ማገገሚያ እንዲሆን የተሰራው ማዕከል መረጃ እንደሚያሳየው ከሶስት ኬንያዊ ሴቶች አንዷ 18 ዓመት ሳይሞላት ጥቃት ይደርስባታል። በትዳር ከሚኖሩ ሴቶች ውስጥም 38 ከመቶ የሚሆኑት አካላዊ ጥቃት ይደርስባቸዋል። በመሆኑም መንግስት በሴቶች ላይ የሚደርሰውን ጥቃት ለማስቆምና ለተጎጂዎች ፍትህ ለመስጠት የጸጥታ ቡድን ማቋቋሙን አስታውቋል። እስከዛው ግን እንደ ዋምቢ ያሉ የጥቃት ሰለባዎች ሕይወታቸውን ለማቆየት ሲሉ ከአንድ ቦታ ወደ ሌላ ቦታ እየተዘዋወሩ ሕይወታቸውን ይቀጥላሉ። በመሐመድ ዩሱፍ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።